አሁን ከሙዚቃ ዓለም እንግዳችን ጋር ወደሚኖረን ቆይታ ነው የምንሻገረው። አርአያ ወልደ ሚካኤል ይባላል። ገና ከልጅነት ዕድሜው የጀመረው ሙዚቃ ዕድሜውን ሁሉ ተከትሎታል። ሕይወቱ ከሙዚቃ ያልተለየው አርአያ ዓለም አቀፍ ዕውቅና ያተረፉ የሙዚቃ ሰዎች ጋር ጭምር የመሥራት ዕድል እንደገጠመው ግለ ታሪኩን የሚያስረዳው መረጃ ይጠቁማል። በፒያኖ ሙዚቃ ተጫዋችነት ይበልጥ የሚታወቀው አርአያ ጊታርና አኮርዲዮንም ይጫወታል። ካራያ ጋር የሚኖረንን ቆይታ በቅርቡ ከሚወጣው ሲዲዩ ባገኘ ነውና በዚህ ኢትዮጵያዊቷ ልጃገረድ በተሰኘው ሙዚቃ እንጀምር። The Girl from Ethiopia በግርድፍ ትርጉሙም ከኢትዮጵያ የሆነች ወይም ኢትዮጵያዊቷ ልጃገረድ አገረድ የተሰኘውን አዲስ ሙዚቃህን ነበር ያደመጥ ነው። በቅድሚያ እንኳን ወደ አሜሪካ ድምፅ የራዲዮ መጽሔት ፕሮግራም በደና መጣ። በጣም ጊዜ ስጥልኝ አመሰግና አሉላ፣ ይህን አጋጣሚ ስለሰጠኝ በእውነት ከልብ ነው ማመሰግነው። በረጅም ጊዜ የሙዚቃ ህይወትህ የሰራሃቸውን ስራዎች መለስ ብለን ለማየት የምንሞክርበት አጀማመርህንም እንዲሁ እናጤናለን። አሁን ግን ከዚህ ከቅርባችን እንነሳ። የአውሮፓውያንን አዲስ አመት መግቢያ አስታኮ በተከታታይ ከሌሎች የሙዚቃ ጓደኞች ጋር ፊደል በሚል የሚጠራ ባንዳችሁ የተለያዩ ሙዚቃዎችን በተለይ ደግሞ የጃዝ ሙዚቃ ይጫወት ነበረ። እንዴት ነበር የበዓል ዝግጅታችሁ? በጣም በጣም ከምንጠብቀው በላይ ሆነው ነው ያገኘ ነው። በእውነት ከዚህ በፊት ቦር አንዴ ኢትዮ ብሉ ጃዝ ብለን የጀመርነው ነው ፕሮግራም፣ የኢትዮጵያን ሙዚቃ በበለጠ በኢንስትሩመንታል ተቀነባብሮ ለህዝቡ ማቅረብ እና ለልጆቻችን የሚሰሙት ነገር ለማቆየት የሚል ሀሳብ ነበር እና ይሄ ነገር ደግሞ የተለመደው እንደምታውቀው ድምፃኖች ጋር ነበር ብዙ ጊዜ የሚቀርበው እና አሁን ደግሞ እሱ በኢንስትሩመንታል ብቻ የተቀባበረ ነገር እናቅርብ ብለን በአጭር ጊዜ ውስጥ ነው ይህንን ድራይተን ነገሮችን ሴሪየስሊ ወስደነው መጨረሻ ላይ ስራ ላይ እንዲሁ ሊያደርግ ነው ከምንጠብቀው በላይ ሆነው አግኝተነዋል። በጣም ቆንጆ ነበር። በተለይ ደግሞ ቅዳሜ ዕለት የበለጠ ብዙ ሰው መጥቶ ህዝቡ የሚፈልግ የስሜቱን ከልብ ገልጾልናል። በሌላ በኩል ደግሞ በዚሁ ገበታ በተሰኘው የኢትዮጵያውያን ምግብ ቤት ፒያኖ ትጫወታለህ። ይበልጡንም በፒያኖ ተጫዋችነትህና በሙዚቃ አቀናባሪነትህ ነው የምትታወቀው። ለመሆኑ የታዳሚው በፒያኖ የተቀነባበረ ሙዚቃ ወይም ረቂቅ ሙዚቃ የማድመጥ የመከታተል ልማድ እንዴት ነው? በጣም በጣም የሚገርምህ ነው። ለሙዚቃው ለፒያኖ ያላቸው ፍላጎት እኔ ከምጠብቀው በላይ ሆኖ ያገኘሁት። በተለይ ገበታ ሬስቶራንት፣ አቶ በሻ በእውነት በዚህ አጋጣሚ ላመሰግነው እወዳለሁ። ይህንን አላማ በማሰብ የሰው አመለካከትና የሰው ስሜት አገላለጽ ለእኔ ከምጠብቀው በላይ ነው። በተለይም ደግሞ በየጊዜው አርብ አርብ የማይቀሩ የእናንተ የቪኦኤ ሰራተኞች አሉ። በእውነት ሁልጊዜ እኔን ሞራል በመስጠት ፍቅራቸውን ከልብ በመግለጽ የበለጠ ያበረታቱኝ ያንተ ባልደረቦች ናቸው። ና ሌሎችም ሰዎች ደግሞ ልክ ስራውን ከጨረስኩ በኋላ በመጨረሻ እየመጡ በጣም ነው የምናመሰግነው፣ በጣም አዝናንተህናል የሚሉት የሚሰጡት አስተያየት ለእኔ ከሚሊየን ዶላር በላይ በላይ። በተደጋጋሚ ተመልክቻለሁ። እኔም በመድረኩ ስትጫወት ሙዚቃህን አጣጥሞ ያን ስሜት መግለጻቸው ሊያበረታታ እንደሚችልም መረዳት ይቻላል። ግለ ታሪክህን ከሚያስረዳው መረጃ እንደ ተመለከትኩት የአስራ አንድ አመት ልጅ እያለህ ነው ኪቦርድ መጫወት የጀመርከው። ና የሙዚቃ ልምድህን አጀማመርህን በአጭሩ በስርቆች ለመመልከት እንሞከረ። እንዴት ነበር አጀማመርህ? ማን ነው ወደ ሙዚቃ ያመጣ እንዳልከው በጣም ረጅም ጊዜ ነው። በልጅነቴ የሚሄድበት አካባባችን ያለ የኖርዌጂያን ሚሽን የሚባል ቤተክርስቲያን ነበር ና እዛ ውስጥ ኦርጋን አላቸው፣ ጊታር አለ፣ የተለያየ መሳሪያዎች አሉና ያ አጋጣሚ ለእኔ የበለጠ እድል ሰጥቶኛል። ከሱዳን ሀገር የመጣች አስተማሪ ነበረች። እሷ ተቀጥራልን ሙዚቃ ማንበብና በትክክለኛው መንገድ ሙዚቃን የመጫወት ቴዎሪውን እና ፕራክቲካል እሷ ጋር ሆነን እንድናጠና ከአንድ አመት በላይ የቆየ ኮርስ ወስጄ ነበር። የስንት አመት እድሜ ወጣት እያለህ ነው? አስራ ሁለት አመት ሆኜ ነው። ይሄ ገና ስትጀምር ማለት ነው? አዎ፣ ከዛ ጊዜ ጀምሮ ነው ሙዚቃ ላይ ፍላጎቴን ማሳየት የጀመርኩት እና ረጅም ጊዜ ነው በርግጥ ከዛ በኋላ ደግሞ እንግዲህ ቤተክርስቲያን ውስጥ ካደረግኩት በኋላ ወደ ሀይ ስኩልን ከጨረስኩ በኋላ ደግሞ በአጋጣሚ ስኮላርሽፕ አግኝቼ ወደ ራሽያ ሄጄ ትንሽ የክላሲካል ሙዚቃ ትምህርት ሞትጃለሁ። ከራሽያ በኋላ ወደ አሜሪካ ገመጣ በኋላ ደግሞ ሎካል ባንዶች ውስጥ በግባት የተለያየ ሙዚቃዎችን ሬጌም፣ ፓፕ የተለያየ ነገሮችን አብሬ በመስራት ከጓደኞችም የተለያየ ሙዚቀኞች ጋር በማሳለፍ ብዙ ትምህርት ወስዳለሁ። ሁልጊዜ ሙዚቃን በራስ ብቻ ሳይሆን ከጓደኞችም ብዙ ምትማራለህ። ከአንተ ተሻለ እውቀት አላቸው ያ ያን በማግኘት እንግዲህ እዚህ ደረጃ ለደርሰት ይቻለሁ። ያስባል አርአያ የሙዚቃ ህይወትህ እንደ ገለጽክልን ገና ከልጅነት የሚጀምር ነው። እድሜህም በሙሉ ከሙዚቃ ሳትለይ ነው ያደግከው። ሙዚቃ ውስጥ ነው የኖርከው። ብዙ ጊዜ አብረሃት በመድረክ ስትጫወት የምትታወቅ አስቴር አወቀን ምናልባትም በተለያዩ ሀገራት ያደረጋችኋቸውን ጉዞዎች የተመለከቱ የመድረክ ዝግጅቶቹን የመከታተል እድላ የነበራቸው ያስታውሳሉ። ከሌሎች የሙዚቃ ሰዎችም ጋር ሰርተሃል። ኢትዮጵያውያን ብቻ ሳይሆን ከኢትዮጵያውያን ውጭ ገናና ስም ያላቸውን ጨምሮ ግለ ታሪክ ያስረዳል። ሙዚቃን እንደ ሕይወት መስመር ያስክበትን የሙዚቃ ሕይወት ጉዞህን ደግሞ ባጭሩ አጫውትን እስኪ። ኢትዮጵያ ሙዚቃ በተመለከተ እንግዲህ ብዙ ጊዜ ያሳለፍኩት ከአስቴር አወቀ ነው። አስቴር አወቀ ይህን አጋጣሚ በመጠቀም ላመሰግናት እፈልጋለሁ። ወደ አሜሪካ በመጣው ጊዜ በአጭር ጊዜ ውስጥ ነው የእሷ ማናጀር ሆኖ የሚሰራ የነበረ ስምኦን የሚባል ማናጀሯ ኮንታክት አድርጎኝ ከዛ በኋላ ነው ሳሴ ጋር መስራት እድል ያገኘሁት። ከዛም ከእሷ ጋር አለም ላይ በተለያየ ጊዜ ጃዝ ፌስቲቫሎችን ሰራ ነበር፣ በተለይም በኤርሊ ናይኒስ አካባቢ እና እሷም ኮንትራክት ሳይን አርጋ ነበረ። ድሮ ኮሎምቢያ ሬከርድስ ነበር የሚባለው አቲ በኋላ ሲቤ ተባለ። ብዙ ቦታዎች ይደን ሰርተናል። ብዙ ስቴጅ ላይ ትልልቅ አርቲስቶች ባሉበት እንደነ ማኖ ዲማንጎ እንደነ ሁማሴኪላ እንደ ኤልስ መርሰልስ የዌነተን መርሰልስ አባት፣ እዛ የታወቀው ትራምፔት ፕሌየር ነው። ዌነተን ኤልስ መርሰልስ አባታቸው፣ የነሱ ፋሚሊ በሙሉ ሙዚቀኞች ናቸው። በአሜሪካ ጋር በጣም የታወቁ ናቸው። ከእነሱ ጋር አንድ መድረክ ላይ ነው አብረን ስንሰራ የነበረው። ያው ፌስቲቫል በሚባልበት ጊዜ፣ የሙዚቃ ዝግጅት በሚባልበት ጊዜ ከአፍሪካ ከኢሮፕ ከአሜሪካ ተለያየ ቦታ የተወጣጡ ሙዚቀኞች ይገኙበታል። እና ያ ትልቅ መድረክ ነው ለእኛ በእውነት ለእኔ ደግሞ የማልጠብቀው አጋጣሚ ነበረ። ከእነዚህ አይነት ትልቅ ሰዎች ጋር በዛ አይነት መድረክ ላይ ይወጣለው የሚል ድሪም ቢኖረኝም በአጭር ጊዜ ውስጥ አየዋለሁ ብዬ አላስብም ነበርና ይህንን ድል አስቴር ስለሰጠችኝ በጣም ላመሰግናት እወዳለሁ። አስቴር ብቻ አይደለችም፣ ጥላሁን ገሰሰን በሕይወትም ባይኖርም በጣም ላመሰግነው እወዳለሁ። ከእሱ ጋር ብዙ ጊዜ አሳልፌያለሁ። ከነ ምኒልክ ወሰናቸው ጋር፣ ከማህሙድ አህመድ ጋር፣ ማህሙድ አህመድ ሆሎ በየጊዜው በጣም ያበረታታኝ ነበር። በኩኩ ሰብስቤ፣ ሀመልማል አባተ፣ ኤፍሬም ታምሩ፣ ነዋይ ደበበ፣ ፀሐዬ ዮሐንስ ኤልያስ ተባባል፣ ሻምበል በላይ ነው። ልቆጥራቸውም አልችል ብዙ ናቸው እና ከእነሱ ጋር በሙሉ ያሳለፍኩት ጊዜ ቀላል አይደለም። ሁሉም ከልባቸው የሞራል ድጋፍና ሳፖርት እየሰጡኝ በእውነት እዚህ ደረጃ ዛሬ ያሳለፍኩትን እንዳይ አድርገውኛል። እስኪ አሁን ደግሞ ከዚህ ቀደም ብለን ካስተዋወቅ ነው በቅርቡ ከሚወጣው ሲዲ ያገኘነውን አንድ ሌላ ሙዚቃ ቅንብር እንስማ ና ወደ ውይይታችን እንመለሳለን። ፊደል ይሰኛል። ፊደል የተሰኘውን የሙዚቃ ቅንብርህን ነበር ያደመጥነው። ፊደል በሌላ በኩል ደግሞ ከተለያዩ የሙዚቃ ህጋሮች ጋር በመሆን ኢትዮ ብሉ ጃዝ በሚል ስያሜ የጃዝ ሙዚቃ የምትጫወቱበት የሙዚቃ ባንዳችሁን ስም ጭምር ነው። ፊደል እንዴት ጀመረ? እንዴት ተሰባሰባችሁ? በተለይ ደግሞ በጃዝ ሙዚቃ ላይ ያተኮረውን የሙዚቃ አጫወት ዝንባሌያችሁን፣ ፍላጎታችሁን እና አሁን እያደረጋችሁት ያላችሁትን ጨምረህ አጫወተን። ፊደል አሁን ሁለት ዓመት በላይ ሊሆን ይችላል። በዛ ስም መስራት ስንጀምር ዋናው የተነሳሳንበት ዓላማ ሁልጊዜ በልባችን የምናስበው ነገር ነበረ። በተለያየ መድረክ ላይ ከተለያየ ሙዚቀኞች ጋር ሄደን ሰርተን በምንመጣበት ጊዜ ብዙ በመሳሪያ ብቻ የተነቀባበሩ ሙዚቃዎችን ስንሰማ ኢትዮጵያን ሙዚቃ በጣም ጥሩ ሙዚቃ መሆኑን እያወቅን ግን በመሳሪያ ብቻ ተቀነባብሮ ያቀረብነው ነገር የለም። ብዙ ጊዜ ከዘፋኞች ጋር ብቻ ነበር የምንሰራው እና ለምንድን ነው ይህንን ነገር ማን ሞክረው? ሌሎች ሀገሮች ሰዎች የራሳቸውን ሙዚቃ በመሳሪያ ብቻ ያቀርባሉ። እኛ ደግሞ ብዙ አመት ተጫውተናል እና መስራት አለብን የሚለው ነገር በተለይ ከሞገስ ሀብቴ፣ ከአለም ሰገድ ከበደ፣ ቤስ ፕሌራችን ሚኪያስ አበባየው፣ ሳምሶን ደስታ፣ አበጋዝ ፋሲል ወይም ሌሎችም ከነሱ ጋር ሆነን ነገሩን ሁል ጊዜ እናወራው ነበርና፣ መጨረሻ ላይ ጊዜው ሊደርስ እንግዲህ ነገሮች መሆን አለባቸውና እኛ ደግሞ በቃ ተግባራዊ ማድረግ አለብን ብለን ተነሳስተን እዚህ አሜሪካ ያለነው ልጆች ጀመርን። በዛ ሁኔታ ነው የጀመርነው እና ስሙን ፊደልም ብዬ ሰየምኩት። የሁሉ ሁሉ ነገር መነሻ ፊደል ነው እና መነሻችን ለማስታወስ ያህል የሀገራችን ባህልም በዛው ለመጥቀስ ይመቻናል በሚል ለሁለቱም የሰራ ይመስለኛል። ኢስት ኤንድ ዌስት ይላለ። ሌላኛው የሙዚቃ ምርጫችን ይሄም በቅርቡ ከሚወጣው ሲዲህ ያገኘ ነው ነው። እስኪ ደግሞ ኢስት ኤንድ ዌስት እንስማና ሌሎች ቁም ነገሮችን እናንሳ። ኢስት ኤንድ ዌስት የተሰኘውን የተጫወትከውን የሙዚቃ ስልት ነበር የሰማ ነው። ኢስት ኤንድ ዌስት ምስራቅና ምዕራብ ምናልባት ሁለት የተለያዩ ነገሮችንም አዛምድን እንድናነሳድል የሚሰጥ ይመስላል። የኢትዮጵያ ሙዚቃዎች ውስጥ ቀደም ብለህ እንዳስተዋወክን ከበርካቶቹ ድምፃውያን ጋር አብረህ ተጫውተሃል። በስራዎች በስራዎችህም ውስጥ የኢትዮጵያ ሙዚቃ እንዲሁ ትጫወታለህ በተለይ በአሜሪካ ትልቅ ስፍራ የሚሰጠውን የጃዝ የሙዚቃ ስልትም ትጫወታላችሁ። ኢስቴንድ ዌስት ያንተ መነሻ ምንድን ነው? በትይዩ ደግሞ የሁለት ዓለም ሙዚቃዎችም አንድ መድረክ ላይ የመጫወት አጋጣሚ ሲፈጠር ምን አይነት ስሜት ያሳድራል? በጣም በጣም በእውነት ጥሩ ስሜት ነው የሚያሳድረው። ኢስቴንድ ዌስት ለልጆች የጻፍኩት ነው። የእነሱ ባህላቸው፣ ያሉበት ባህል የምስራቁንም የምዕራቡንም ባህል አንድ ላይ አድርገው ስለያዙት የሁለቱን ቅንብር በተመለከተ ምን ይመስላል በሚል ነው እና ሙዚቃውም ዜማው የኢትዮጵያዊ ቅኝት ይዞ እንደገና ደግሞ ወደ ኢሮፕያን ቅኝት ደግሞ ትንሽ ያዘነብላል እና ሁለቱንም እዛ ሙዚቃ ላይ ትሰማለ እና ያንን ነው። የልጆችን ባህል የልጆችን ስሜት የሚገልጽ ነገር ነው። እዛ አጋጣሚ ሞከርኩት እና አላለቀም ገና እንግዲህ ያልቅ፣ የበለጠ ጥሩ ነገር እንሰማለን ብዬ አስባለሁ ነው። ኢስት ኤንድ ዌስት የሁለት አለም መሆንን እንዲሁም ደግሞ እናንተም በዚህ የሁለቱንም አለም ሙዚቃዎች በአንድ መድረክ የመጫወት አጋጣሚ ድረስ ትሄዳላችሁ። አርአያ፣ በርከት ያሉ ሙዚቃ ነክ ጥያቄዎች አሉን። ከባንዳችሁ ጋር የምታደርጓቸውን ስራዎች እንከታተላለን። በቅርቡ የሚወጣውን ይህን በውይይታችን ውስጥ የተወሰኑ ሙዚቃዎችን የተጫወት ነው። ሲዲ በወጣም ጊዜ ታሪኩን መለስ ብለን የምናየበት እድል ይኖረናል። መልሰን በቅርቡ እንደምናገኝ ተስፋ አድርጋለሁ። ለጊዜ አመሰግናለሁ። እግዜር ይስጥልኝ፣ በጣም እግዜር